የአድማጮች ማህደር፣ የአንዱ መቸገር ለሌላው መጠቀሚያ መሆን አይገባውም ይላል፣ ከኢትዮጵያ ከመምህር ርዬ የደረሰን ደብዳቤ። መምህር ርዬ ይህን ያሉበትን ምክንያት እንደሚከተለው አብራርተው በጻፉት ደብዳቤ የዛሬውን የአድማጮች ማህደር ዝግጅት እንጀምራለን። ደብዳቤው እንዲህ ይላል። ከዚህ ቀደም በያዝነው ዓመት ታሳስ ወር መጨረሻ አካባቢ በዲላ ዩኒቨርሲቲ ውስጥ ተጥሎ በነበረው ቦምብ ምክንያት የዩኒቨርሲቲው ተማሪዎች ስለተረበሹና ስለፈሩ ግቢውን ለቀው እንደነበር ይታወሳል። በወቅቱ ወደ የቤታቸው ለመጓዝ ገንዘብም ሆነ በቂ መጓጓዣ መኪና ባለማግኘታቸው ተማሪዎቹ በእጅጉ ተንገላተው ነበር። እነዚህ በሺዎች የሚቆጠሩ ተማሪዎች ከተማው ላይ እንደ ጥሬ ተበትነው ነው ባየኋቸው ጊዜ ከሃያ ዓመታት በፊት ወደ ሀገራችን ተሰደው ከነበሩ የሶማሌ ወጣቶች ስደት ጋር ተመሳሰለብኝ። የተማሪዎቹ ችግርና ጭንቀት የገባው የቻለ ምግብ እያበላ አልጋውን ለቆ እያሳደረ ወገንነቱን ብቻ ሳይሆን ሰብአዊነቱን ያስመሰከረ በየመስጊዶችና አብያተ ክርስቲያናት ውስጥ እንዲጠለሉ ያደረገና የተባበረም አልታጣም። በተለይ ደግሞ የሚያከራዩትን አልጋ ተማሪዎች ይጠለሉበት ዘንድ ተማሪዎችን ለተከታታይ ቀናት መጠለያ የሆኑ ሰዎችም አልጠፉም። ይህን ሁሉ ስታዘብ ወገን ለወገኑ ብቻ ሳይሆን ሰው ለሰው ደራሽ መሆኑን ተማርኩ፣ ረካሁም። ድንቅ ነው። በተቃራኒው ግን ማረፊያና የትራንስፖርት ገንዘብ በማጣት ይንግላቱ የነበሩ ምንዱባን ተማሪዎችን እንደ መርዳት ስቃያቸውን በመጠቀም ከዲላ ሐዋሳ 40 ብር የነበረውን የትራንስፖርት ክፍያ ከ120 እስከ 200 ብር በማስከፈል የተማሪዎቹን ችግር፣ ስቃይና እንግልት መጠቀም ያደረጉ ሹፌሮች የነበሩ መሆኑን ስመለከት፣ በአፍታ ስሜት ውስጥ ሆኜ ከህይወቴ ይልቅ ሞቴን ተመኘው። ለካስ የኛ ህይወት የሚያረካት ደስታ ከሌለ ወዲያው ሞትን ትመርጣለች። ይገርማል። ገንዘብን የሰራው ሰው ነው። ስለዚህ ሰው ገንዘብን ብቻ ሳይሆን ሰውንም መውደድና ማክበር ሊያረካን እንደሚገባ እያሳሰብኩ በወቅቱ ለተቸገሩ ተማሪዎች የተቻላቸውን ሁሉ ላደረጉ እግዚአብሔር ብድራቱን ይሰጣቸው ዘንድ ምኞቴ መሆኑን መግለጽ ወዳለው። አመሰግናለሁ። ይላሉ መምህር ርእየ። ሌላው ደብዳቤ የደረሰን ከንጉስ ወልደ ማርያም ከደቡብ ወሎ ነው። ይድረስ ለዶይቼ ቬለ የአማርኛ ቋንቋ አገልግሎት የአድማጮች ማህደር ፕሮግራም አዘጋጆች ። ሰላምና ፍቅር ከእናንተ ጋር ይሁን በማለት የከበረ ሰላምታዬን የማቀርብላችሁ የዘውትር ደንበኛችሁና የረዥም ጊዜ አድማጫችሁ ነኝ። ቢጥማችሁም ባይጥማችሁም ይችን መልእክቴን እንደምታስተላልፉልኝ ጽኑ እምነቴ ነው በማለት ይቀጥላሉ። አንደኛ፣ ነገሩ እንዲህ ነው። ልጄ የተወለደችው በድሮ አጠራር ወሎ ክፍለ ሀገር ሲሆን ስሟ ወሎ እርካቤሽ ንጉሴ ትባላለች። በወሎ ክሊኒክ ከአባቷ ጋር ታገለግላለች። ታሪካዊ ስም መሆኑ ነው ካሉ በኋላ ጸሐፊው ንጉስ ወልደ ማርያም የገጠምኳትን ትንሽ ግጥም አስተላልፎልኝ ይላሉ። ይህም ምን አይነት ሀገር ነው እግዜር የመረቀው ወሎ የሚያበቅለው ሸጋ ሸጋውን ነው እስቲ ልንገራችሁ የእግዚአብሔርን ተአምር በወሎ ጀምራ በወሎ ጨረሰች፣ ወሎ ገራገሩ፣ ወሎ ደጋደጉ፣ የሸጎዎች ሀገር፣ የውቦች ሀገር፣ ደራርበው ቢተኙ አድረው የሚያምር ይላሉ። ቀጥለውም ሁለተኛ፣ ይህቺ ልጅ ትምህርቷን ያጠናቀቀችው በወሎ ክፍለ ሀገር ነው። በጤና ባለሙያነት የሰለጠነችውም በወሎ በሚገኝ አልካን ዩኒቨርሲቲ የጤና ሳይንስ ኮሌጅ ውስጥ ነው። ሶስተኛ የወለድኳቸው ሴት ልጆች ስድስት ሲሆኑ ትምህርታቸውን ያጠናቀቁት በወሎ ክፍለ ሀገር ነው። ሶስቱ በጤና ባለሙያነት የኔን መንገድ ተከትለው የተሰማሩ ሲሆን፣ ሶስቱ ደግሞ በተለያዩ ዘርፎች በመንግስት መስሪያ ቤቶች በወሎ ክፍለ ሀገር በማገልገል ላይ ይገኛሉ። ይህን ተአምር፣ አስደሳች ገጠሜ ሳስተላለፍ ደስታና ኩራት ይሰማኛል። አርቆ ማሰቢያ እያለን አእምሮ እንደምን ተሳነን የሚለውን የአርቲስት ጥላሁን ገሰሰን ዜማ አሰሙልኝ በማለት እናሰናብታለሁ ያሉት ንጉሥ ወልደ ማርያም ናቸው ከደቡብ ወሎ። ሙዚቃው ይከተላል። እውነቱ እየታወቀ የተባሉ አድማጭ ከአዲስ አበባ እንዲሁ አንድ ደብዳቤ ልከውልናል። አስተያየቶችን ከሞላ ጎደል ከአየር እያዋላችሁ ነውና ትመሰግናላችሁ። የዛሬው ደግሞ ምን ቢሆን ጥሩ ነው? ከሰሞኑ ወሬዎች አንዱና ትኩረት እየሳበ ያለው የአሜሪካን ዲሞክራሲያዊ ምርጫ ነው። የአሜሪካን ዲሞክራሲ መቶ በመቶ አልደረሰም ቢሆንም ጥሩ ማሳያ ዲሞክራሲያዊ እሴቶች አሏቸው። አፍሪካና የአረብ አገሮች ይህን መቼ ይተገብሩ ይሆን? እስከ ምጽአት የምንደርስበት አይመስለኝም። ቀጣዩ መሪ ወይ ከዲሞክራቶች አሊያም ከሪፐብሊካኖች እንደሚሆን ጥርጥር የለውም። እኛ ጋ ኮ ቀጣዩ መሪ ማን ይሆናል ሲባል ወይ አይታወቅም አሊያም ሕገ መንግስቱን እያሻሻሉ ነባሮቹ መሪዎች ተመልሰው ይገዛሉ። ዩጋንዳ፣ ብሩንዲና ሩዋንዳ የጊዜው ጥሩ ማሳያዎች ናቸው። በእኛ ሀገርና ሀጉር ተከራክሮ ተደራድሮ በህጋዊ መንገድና መስመር ስልጣን ላይ መውጣት አይታሰብም። መቼ ይሆን እንደ ጀርመን እንደ እንግሊዝና እንደ አሜሪካን ከሁለትና ከዚያ በላይ ፓርቲዎች ያሉበት መንግስት ስር የምንተዳደረው? ይላል የእውነቱ እየታወቀ መልእክት። እንግዲህ አድማጮች፣ ወደ ሁለተኛው አጋማሽ የአድማጮች ማህደር ዝግጅት ከማለፋችን በፊት አንድ ስማቸውን ያልገለጹ አድማጭ ከሶማሊያ ሁሉም ቢተባበር የት ይደረስ ነበር የሚለው ሙዚቃ ጋብዙልኝ ሲሉ ጠይቋል። ሙዚቃ ይከተላል። ሰው ለሰው ጥቢጥ የትደረሰበት ሁሉም ቢፈናቀር በመልካ መንፈሱ ክፋት ብጠኝነት የትን በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገብ በእውነተኛ ስሜት ሰው በሰው လပ Pလပပ Ma Hiတ Biမကပပမ da Biမကလပပမ daလ

ቀ ሁሉም ቢተባበር የትደረስ ነበር? ቢጣር ቢጣር የትደረስ ነበር? ሁሉም ቢንቀሳቀስ ቢጣጣረን ዳቅሞ መስራ ነበረ አገርም መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሮን ነበር የተፈጥሮን ጸጋ። pazich pamenade pazich pamenade pulumbe serape pulumbe veda tae man ara manthe it is a joy never pita da pira da da vilu bandanet da vela da da vilu da አሁን ደግሞ በዋትሳፕ ከደረሱ መልእክቶች ጥቂቶቹን እናሰማችሁ። ሰላምታይን በማቅረብ ወደ አስተያየቴ ልግባ። እኔ ዶቼ ቬለን ከ31 ዓመት በፊት ጀምሬ እስካሁን እከታተላለሁ። አንድ ቅሬታ አለኝ። ስለ ኤርትራ ጉዳይ ሚዛናዊ አቀራረብ በፍጹም የላችሁም። ለምሳሌ ባለፈው አመት እንደ አውሮፓን አቆጣጠር በ2015 መጨረሻ በታህሳስ ወር የአመቱ ታላላቅ የስፖርት ድርጊቶች ወይም ፍጻሜዎች ስታቀርቡ የኢትዮጵያን አቅርባችሁ የኤርትራ ዓለምን ያነጋገረን ድል አልሰማሁትም የዳንኤል ተክለ ሃይማኖት የብስክሌት ውድድር የተራራ አንበሳ የመጀመሪያው ቁጥር አፍሪካዊ ሆኖ የጨረሰው ታሪካዊ ፍጻሜ ና የ19 ዓመቱ በቤጂንግ የሩጫ ውድድር አንደኛ ሆኖ የወጣው ግርማይ ገብረ ስላሴ ምንም አልተናገራችሁም። ለዚህ መልስ በራዲዮ ፕሮግራማችሁ እንድትሰጡኝ በትህትና እጠይቃለሁ ይላል ተክለ ወረደ ከስዊድን የላኩልን መልእክት። የስዊድኑ አድማጫችን አቶ ተክለ ወረደ ያቀረቡትን ቅሬታ በተመለከተ ያለፉትን ዝግጅቶቻችንን ቃኝተን ነበር። ምናልባት ዘገባዎቹ አምልጦት ይሆናል እንጂ ስለ ኤርትራዊው የዳንኤል ተክለ ሃይማኖት የብስክሌት ውድድር ማሸነፍ ለምሳሌ ሰኔ 29 ቀን 2007 ዓ.ም በተላለፈው የስፖርት ዝግጅት ዘግበናል። እንዲሁ ባለፈው አመት ቤጂንግ በተካሄደው የማራቶን ውድድር አትሌት ግርማይ ገብረስላሴ አንደኛ መውጣቱን ነሐሴ 18 ቀን 2007 ዓ.ም በተሰራጨው የስፖርት ዘገባ መካተቱን ልናሳውቆ እንወዳለን። ሌላው የዋትሳፕ መልእክት የደረሰን ከኢትዮጵያ ነው። ሀይዶ ቼቪሎች ሰላም ናችሁ። የ13 ዓመት የዘውትር አድማጫችሁ ነኝ። ከምታስተላልፉት ስርጭት ብዙ ቁም ነገር አግኝቻለሁ። አሁንም በዋትሳፕ ወቅታዊ መረጃዎችን በጽሁፍ እያደረሳችሁን በመሆኑ ከልብ ምስጋናዬን ልገልጽላችሁ እወዳለሁ። ቻው፣ ሰላም ሁኑልኝ፣ ይላል መልእክቱ። ሌላው የዋትሳፕ መልእክት የደረሰን ከሱዳን ነው። ኢትዮጵያውያን እስካሁን ድረስ ነጻ ሆነን የኖርንበት ጊዜ ኖሮ አያውቅም። ምክንያቱም ራዕይ ጥበብና ቅንነት የሌላቸው መሪዎች ስለሚፈራረቁብን ነው። ይህም ሊሆን የቻለው በቃ በማለት ፋንታ መጥፎ መሪዎችን እንዲቆዩ ስለምንፈቅድላቸውና ነጻ ለመሆን መሰረተ ሀሳቡን ጠንቅቀን ባለማወቅ ለዛሬው የሕወሓት ባርነት አሳልፎ ሰጥቶናል። አንዳንዶች ለመጥፎ ነገር ተገዥና ታዛዥ ሆነው ሌላው እንዲበደል ተባባሪዎች ይሆናሉ። አንዳንዶች ደግሞ እንደማያገባቸው ዝም ይላሉ። ዞሮ ዞሮ ግን ሁላችንም የኢትዮጵያ ልጆች ገና ነጻ አልሆንም። ለእውነተኛ ነጻነት የሚታገለው ክፍል ለራሱ ብቻ ሳይሆን ሁሉም ኢትዮጵያዊ ነጻ ሆኖ ኢትዮጵያ ውስጥ እኩልነት እንዲሰፍን ነው። ስለዚህ ነጻነትን የምናገኘው ተገዥና ታዛዥ ሆነን ወይም ዝም ብለን ሳይሆን ሁላችንም ለሁላችን ስንተሳሰብ ኢትዮጵያ የእኩልነትና የነጻነት ሀገር እንድትሆን አብረን ስንታገል ነው። ኢትዮጵያ ውስጥ መገንባት ያለበት ስርዓት ለዜጎች ሙሉ መብት የሚሰጥና ሕሊና ያለው መንግስት መሆን አለበት ይላል። ከሱዳን የደረሰን የዋትሳፕ መልእክት አማሪክ አት ዲ ደብልዩ ዶት ኮም ላይ ከደረሱን መልእክቶች መካከል ደግሞ ሳጠነዋሊ የኢትዮጵያ ጠላት ማነው በማለት ጠይቀው ምላሽ ነው ያሉትን አስተያየት አክለው ጽፈዋል። እናም በእሳቸው አገላለጽ የኢትዮጵያ ጠላት በጎሳ፣ በጎጥ፣ በሰፈር ተደራጅተው ህዝብን የሚያባሉ የኢትዮጵያን መሬት ለሱዳን ለባዕዳን የሰጡ፣ የሸጡ፣ ያሸጡ የአማራን የኦሮሞን ተወላጆች የሚያጠቁ፣ የሚፈጁ፣ ያስፈጁ ሆድ አደሮች ወይም ምሁራን በሰው ደም የሚነግዱ ለአረብ ሀብታሞች ወይም ለምዕራባውያን ዜጎች የሚሸጡ በሰው የሚነግዱ ወዘተ ናቸው ይላሉ፣ ሳጠናዋሊ የኢትዮጵያ ጠላትን ማንነት ሲገልጹ። ሌላው በኢሜይል የደረሰን መልእክት ግጥም ነው። ማንተካፍቶት ተካፍቶት ስለሽ ያነበዋል ምላስ ወይስ ዘመድ እውቀት ብትታጠቅ በችሎታ ብትመጥቅ በሳይንስ ጠበል ከቶ ብትጠመቅ በምርምር ስራ ምንም ብትራቀቅ ምላስ ካጠረ ወይ ዘመድ ከሌለ ታምር ካልተሰራ እድለኛ ሆነ ካሰብኳት አትደርስም አለ መካቀድከው አረጉ መረቡ ጠላፊው ብዙ ነው እንዲሁ እንደ ዘበት ጊዜ ትገፋለ ምን ቸገረኝ እኔ ከሞትኩ ሰርዶ ዝማሬ ምሬትን ሙዚቃ ቁጭትን እያሰማክ መርዶ አሟሟቂ አጫዋች ጋሻ ጃግሬ ሆነ ፀሐይ ሳይወጣለት የደመቀ ሥራ እጣ ፈንታ ሆኖ የአርባ ቀን ዕድልህ እዛው ከጓዳ ስር አመድ እንደለበስ አንገትህ ሳይቀና ጎብጠ ትቀራለ። የባህር ዳሩ የዝግጅታችን ተካፋይ አሌክስ ለላኩልን ግጥም እናመሰግናለን። አሁን ደግሞ በድምፅ ወደ ደረሱን መልእክቶች እንለፍ። አይዶ ኬበሎች የዘጠር አድማጫችን ነኝ። እንደምናዋችሁ? ሰላም፣ በእናንተስ? እኔ ሀሳቤን መግለጽ የሚፈልገው አሁኛ እዚህ ያለነው የኢትዮጵያ መከላከያ ሰራዊት አባላት በማንኛውም ግዳጆች ላይ በጥሩ ውጤት እየተወጣን ያለን፣ አንዳንድ ከመንግስት የሚጠሩ ድጋፎች እንዳሉ እናምናለን። ስለዚህም ይህ እዚህ ያለ መከላከያ ሰራዊት አባል ስናሉ ዘራ ላይ ማንኛውንም ነገር ወደኋላ ሳይድ የሚሰራ ሰራዊት ነው ያለው። ቆራጥና ጀግና የሆነ ሰራዊት ኢትዮጵያ ስላላት በማንኛውም ግዳጆች ላይ ቀዳሚ ኃይል ስላላት ልትኮራ ይገባታል። እኛ አሁን እዚህ ዳር ድንበር እያስከበርን፣ መሀል ላይ ደግሞ አንዳንድ ሰርጎ ገቦች የሆኑ የተለያዩ እዛ ተፈጥረው ሁከት የሚፈጥሩና ያልሆነ ሀሳብ የሚያመጡ አሉ እነሱም ጉዞዎች መስላቸው በብር ምናምን እየተደለሉ የሚሰሩ ናቸው። ስለዚህ እነዚህ አርፈው ቢቀመጡና ወደ ተሻለ የስራ ስራ ላይ ቢውሉ ይሻላችኋል የሚል ነው። እናመሰግናለን። ሰላም ጤና ይስጥልኝ። ዶቸበሌዎች እንዴት ነው እንዴት ነው ስም ማለት አገራችን ሁኔታ የምናውቀው በእናንተ ስለሆነ ነው። መቼም ከሀገር ብንወጣ ልባችን አላማችን ስለ ሀገር ነው እና ምን ብዬ ምንስ ብዬ ስለ ሀገሬ እንደምናገር እኔ እንጃ። እኔ ሲመስለኝ የሀገራችንን ሰላም አስጠብቀን የጎረቤት ሀገራችንን ሰላም እያስጠበቅን መስሎኝ ነበር። ለካ ነገሩ እንዲ ነው። ሰላም የምትባል እህታችንን እንጂ የህይወት ሰላም ትተን አልወጣንም። በጣም የሚገርመው ነገር ከሚሻ አልፎ የክልል ፖሊስ፣ ከዛም ፌዴራል ፖሊስ እንዲሁም መከላከያ ሰራዊት፣ የሚያሳዝን ነው። እኔ እንጃ ማመንተስ ሀገሬ ይህን ያህል ርብሻ ይኖራታን ታም ብዬ ገምቼ አላውቅም። ትዝብት የወሰድኩባት ግን በህዝቦቿ ነው። ውብ እና የጀግኖች ሀገር እንዲህ አሳልፋ መስጠቱ በጣም የሚገርም ነው። አድራ እንደበላ ንቁጠረው አንድ ነገር ልንገራቸው። የጓደኛዬ ወንድም በብጥብጡ ሙቷል። እርሱ ከኔ ጋር የሰው ሀገርን ሰላም ለማስጠበቅ ከኔ ጋር ነው ያለው። ታዲያ ይህንን ምን ትሉታላችሁ? የሰው እየጠበቁ የራስን ማጣት አይደለም ይባል ወገኖቼ። ከብጥብጡ አልፎ ምክርኩ የማያሻት ሀገር ውብ ሀገር እያለች ለምንድን እናደርጋለን? እኛ አንድ ግለሰብ ነን። በኪሎ ሜትር ወይንም በሜትር የሚያሻን አይደለም ሁለት ሜትር መቀበሪያ ቦታ ካገኘን ያንንም ይበቃናል። ዋናው ነገር ሁለት ሜትሩን ብቻ ሳይሆን ሁለት ሰው የሚቀብረ እንዳናጣ ነው። አማራ፣ ኦሮሚያ፣ ሶማሊያ፣ ቤልሻን፣ ሐረር እንዲሁም አዲስ አበባ፣ ድሬዳዋ እያልን ከምንከፍል አንድ ኢትዮጵያ ናምን እህት ወንድም ክርስትና የተነሳሳ ነው ብንጠብቅ አይሻል። ለመልካም ምኞቴ መልካም የሆነ ፍቅር እንዲሰጣችሁ እመኛለሁ። እኔ ጀርመን አሳቤን ለመግለጽ የሚፈልገው በፕሮግራማችሁ ላይ ነው። ፕሮግራማችሁ እጅግ ማራኪ ነው። ያችን ሰዓቷን በጉጉት የሚጠብቃት ለመስማት የእናንተ እንትን በጣም ይናፍቀኛል። ያው እኔ ከሶማሊያ ነው የሚደውለው። በተረፈ ሰላም ሁኑልኝ። አመን ማለት ሀባታ መንከፋት የማታ ማታ ያደርሳል ከደህና ቦታ የምትለውን ዘፈን ጋብዙልኝ። አመሰግናለሁ። 0049228429164995፣ መልእክቶቻችሁን በድምፅ መተው የምትችሉበት ስልክ ቁጥር ነው። አድማጮች፣ መልእክቶቻችሁ በላካችሁበት እለት ወይም ሳምንት ሳይተላለፍ ቢቀር ቅር እንዳትሰኙ እንጠይቃለን። ካለን የስርጭት ጊዜ አንጻር የሁላችሁንም መልእክት በአንድ ቀን ዝግጅት ማስተላለፍ አንችልም። ስለሆንም በተቻለ መጠን ቅደም ተከተሉ ለመጠበቅ ስለምንሞክር ነው አንዳንዴ መልእክቶቻችሁ የሚዘገየው። አሁን የዘፈን ምርጫው ይከተላል። Il yacht ha cambiato il now በድምጽ እየደረሰን ያፋልጉ ይመልከታል። እኔ ወንድሙ ኡመር አባተ ሙፍቲ እናቱ አቡዘናሊ አህመድ ነ ፈላጊ ማለት ነው። የተፈላጊው ስም ከአሳዬ ደምሴ ግዛው ነው፣ እና የጠፋው እናትን ፍለጋ ከመካነ ሰላም ወደ ሻሽመኔ የሚባል ቦታ የሚባል ወሬ ሰማን። ሻሽመኔ ፈልገና አጣ ነው። ከዛ በኋላ በቃ የምናደርገው ነገር ስናጣ እናቱ በማለቀሳ ነው ያለችው። በ እያለቀሰ ይማል ሊጠፋ ደርሷል። እና አሁን ያለሁበት ቦታ በምስራቅ ወለጋ አንገር ጉትን መንደር አስር የሚባል ቦታ ነው ያለሁት። አድራሻ የስልክ ቁጥሬ ዜሮ ዘጠኝ አስር ዜሮ ሰባት አስራ ሶስት ሰላሳ ስምንት ወይም ዜሮ ዘጠኝ ሰላሳ ስድስት ዘጠና ሁለት ስልሳ ስልሳ ነው። እሺ፣ በጣም ነው የማመሰግነው። በጣም ነው የማመሰግነው አድማጮች። ለፈላጊዎች እና ተፈላጊ መልካም እድል እየተመኘን በዚሁ የዛሬው የአድማጮች ማህደር ዝግጅት ይጠናቀቃል። ሁሌም መልእክቶቻችሁ ኃይል ለዩን Du det app-övernämn till nästa länk.